በመጀመሪያም አርዕስተ ዜናው የቡሩንዲ መንግስትና ተቃዋሚዎች የጸጥታው ምክር ቤት ያሳልፈውን ውሳኔ መቀበላቸውን ገለጹ። ምክር ቤቱ በሁለቱ ኃይሎች መካከል አስቸኳይ ውይይት እንዲካሄድና የሰላም አስከባሪ ኃይል ሀገሪቱ ውስጥ የምሰማራበት መንገድ እንዲመቻች ጥሪ አቅርቧል። ሊባኖስ ውስጥ በደረሰ ጥንድ የቦምብ ፍንዳታ ቢያንስ አርባ አራት ሰዎች መገደላቸው ተገለጸ። ከሁለት መቶ በላይም በአደጋው ተጎድተዋል። የዩናይትድ ስቴትስ ባለስልጣናት ሶሪያ ላይ በአብራሪ አልባ አውሮፕላን በተካሄደ ጥቃት ራሱን እስላማዊ መንግስት የሚለው ጽንፈኛ ቡድን ቀንደኛ አባላት ሳይገደሉ እንዳልቀሩ እየገለጹ ነው። የጀርመን ፖሊስ በአንድ ቤት ውስጥ የበርካታ ሕጻናት አስክሬን ማግኘቱን አመለከተ። ዜናው በዝርዝር የቡሩንዲ መንግስትና ተቃዋሚ ኃይሎች የተባበሩ መንግስታት ድርጅት በሀገሪቱ ውስጥ የሚካሄደውን አመፅ ለማስቆም ያቀረበውን ሀሳብ ተቀበሉ። የመንግስታቱ ድርጅት የጸጥታው ምክር ቤት ትናንት በተቀናቃኝ ኃይሎቹ መካከል በአስቸኳይ ውይይት እንዲጀመርና የዘር ማጥፋትን እንዳይከተልም ሰላም አስከባሪ ጓድ የሚሰማራበትን ሁኔታ እንዲያመቻቹ ጥሪ አቅርቧል። የቡሩንዲ የውጭ ጉዳይ ሚኒስትር አላይን አይሚ ናያሚቲዌ ውሳኔው ለእነሱ የሚመች እንደሆነ ገልጸዋል። በውሳኔው መርካቱን የገለጸው የቡሩንዲ ተቃዋሚ ቡድኖች ጥምረት ቃል አቀባይ ጀርሚያ ሚናኒ በበኩላቸው የተባበሩ መንግስታት ድርጅት ውሳኔ የችግሩን አሳሳቢነት ያገናዘበ ነው ብለዋል። ቡሩንዲ ፕሬዚዳንት ፒየር ንኩሩንዚዛ ለሶስተኛ ጊዜ በስልጣን ለመቀጠል መወሰናቸው ከተሰማ ወዲህ በአመጽ እየተናጠች ነው። የፈረንሳይ የዜና ወኪል እንደሚለው ቢያንስ 240 ሰዎች እስካሁን ተገለዋል። ከ200 ሺ የሚበልጡ ዜጎችም ለስደት ተዳርገዋል። ቤይሩት ሊባኖስ ውስጥ በተከታታይ በደረሰው ጥንድ የቦምብ ፍንዳታ 44 ሰዎች ተገደሉ። 239 የሚሆኑ ደግሞ መጎዳታቸውን ቀይ መስቀል አመለከተ። ከቆሰሉት አብዛኞቹም በአስጊ ሁኔታ ላይ እንደሚገኙ የፈረንሳይ የዜና ወኪል አመልክቷል። ራሱን እስላማዊ መንግስት የሚለው ጽንፈኛ ቡድን ለጥቃቱ ኃላፊነት ወስዷል። የቦምብ ጥቃቱ ትናንት የደረሰው የሺሃት ሂዝቦላ ቡድን እንቅስቃሴ በሚያደርግበት አካባቢ መሆኑን ዘገባው አመልክቷል። የሊባኖስ ጦር ኃይል ጥቃቱ በሁለት አጥፍቶ ጠፊዎች የተፈጸመ መሆኑን ገልጿል። ሶስተኛው አጥፍቶ ጠፊ ከነታጠቀው ፈንጂ ሁለተኛው ቦምብ በነጎደበት ስፍራ ሞቶ መገኘቱንም አመልክቷል። የቦምብ ጥቃቱ በጎርጎሮሳዊ 1990 ዓ ም በሊባኖስ የእርስ በርስ ጦርነት ካከተመ ወዲህ የተከሰተና በርካቶችን ለጉዳት የዳረገ መሆኑ ተገልጿል። የአደጋው ሰለባ የሆኑ ወገኖች ቤተሰቦች የሟቾቹን አስከሬን ከሐኪም ቤት ለመውሰድ እየተዘጋጁ ነው። የሀገሪቱ የጤና ጥበቃ ሚኒስትር ዋኤል አቡ ፋኦር ስለ ተጎጂዎቹ ሁኔታ እንዲህ ነው የገለጹት። ሐኪም ቤት የሚገኙት ተጎጂዎች የደረሰባቸው ጉዳት ለሕይወታቸው የሚያሰጋ አይሆንም ብለን ተስፋ እናደርጋለን። ክፉኛ የተጎዱትን ወደ ትልቁ አል ሩሱል ሐኪም ቤት አዛውረናቸዋል። ፈረንሳይና ዩናይትድ ስቴትስ ጥቃቱን ያወገዙ ሲሆን ዋይት ሀውስ እንዲህ ያለው የሽብር ተግባር የሊባኖስን ተቋማት የመደገፉን እርምጃ እንደሚያጠናክር አመልክቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንጊሙን በበኩላቸው ድርጊቱ ላለፉት አመታት በሊባኖስ የተገኘውን መረጋጋት እንዲበላሽ ሊፈቀድለት አይገባም ብለዋል። በሊባኖስ እለቱ ብሔራዊ የሀዘን ቀን ሆኗል። United States Abra Real Bad Ourauruplan ሶሪያ ውስጥ ራሱን ለውጦ ይጓዝ የነበረ ራሱን እስላማዊ መንግስት የሚለው ቡድን አንድ ታጣቂ መግደሉን የሀገሪቱ ባለስልጣናት አመለከቱ። የብሪታንያ ጠቅላይ ሚኒስትር ዴቪድ ካመሮን በበኩላቸው የብሪታንያ ዜጋ የሆነው በበርካታ የቡድኑ የጥቃት ቪዲዮዎች ምዕራባውያን ታጋቾችን አንገት ሲቀላ የሚታየውና ጂሃድ ጆን በመባል የሚታወቀው ግለሰብ በጥቃቱ መገደሉ አልተረጋገጠም ብለዋል። የአሜሪካ የውጭ ጉዳይ ሚኒስትር ጆን ኬሪ ግለሰቡ በጥቃቱ ተገድሎ እንደሆን እየታጣራ መሆኑን በማመልከት ያም ቢሆን ግን የቡድኑ ቀኖች የተቆጠሩ ናቸው ማለታቸው ተዘግቧል። አሶሲዬትድ ፕሬስ ከዋሽንግተን እንደዘገበው መሐመድ ኢሙዋዚ የተባለ የቡድኑ አባል ነበር። ራቃ ላይ የተሰነዘረው ጥቃት ኢላማ አውሮፕላኑ ግለሰቡ የነበረበትን ተሽከርካሪ መጥቷል። የአየር ጥቃቱን ዩናይትድ ስቴትስና ብሪታንያ በጋራ ያካሄዱ ሲሆን ብሪታንያን በበኩሏ ውጤቱን እያጣራች እንደሆነ ተገልጿል። ይህ ዶች ቬለ ነው። ማይንማር ውስጥ ባለፈው እሁድ በተካሄደው ምርጫ የኖቤል ሰላም ተሸላሚዋ አውንግ ሳን ሱቺ ፓርቲ ታሪካዊ ድል መቀዳጀቱ እየተነገረ ነው። ለሰላሳ አመታት ያህል በሀገሪቱ ዴሞክራሲያዊ ለውጥ እንዲመጣ ሲታገሉ የቆዩት ሱቺ ፓርቲ ምንም እንኳን አጠቃላይ የምርጫ ውጤቱ ገና ባይገለጽም የማይንመር የምርጫ ኮሚሽን ይፋ ባደረገው ውጤት መሰረት የምክር ቤቱን አብላጫ መንበሮች አሸንፏል። ተቃዋሚው ፓርቲ ከ329ኙ የምክር ቤት መቀመጫዎች አብዛኛው በማግኘቱም ቀጣዩን የሀገሪቱን ፕሬዝደንት የመሰየም ዕድል ይኖረዋል። ለረዥም ዓመታት በቁም እስር የቆዩት ሱቺ በሰላማዊ ትግል ለውጥ ለማምጣት ያሳለፉት ውጣ ውረድ የበርካታ ዜጎችን ፍቅርና ከዓለም አቀፉ ህብረተሰብም አክብሮትን አትርፎላቸዋል። የደቡብ ምስራቅ ሲያዩቱ ሀገር አምባገነን ወታደራዊ አገዛዝ በሲቪል አስተዳደር እንደሚተካ ተስፋ ያደረጉ ዜጎች ለሰባ አመቷ ፖለቲከኛ አድናቆታቸውን እየገለጹ ነው። ልክ እንደ ራሴ እናት ነው የምወዳት። ለማይናማር የወደፊት እጣፈንታ ትልቅ ተስፋ ናት። እንዲያም ሆኖ አንዳንዶች ወታደራዊ አገዛዝ እንቅፋት ሊያመጣ ይችላል የሚል ስጋት አላቸው። በሌላ በኩልም የውህዳኑን ጎሳዎች አመኔታ በማግኘት ለረዥም ዘመን ለዘለቀው የድንበር አካባቢ ግጭት ሱሺ መፍትሄ ያመጡ ይሆን የሚሉ ጥያቄዎችም እየተነሱ ነው። የጀርመን ፖሊስ በአንድ ቤት ውስጥ በርከት ያሉ የህጻናት አስከሬን ማግኘቱን አስታወቀ። በደቡብ ጀርመን ባየር ግዛት ቫንፌልስ በተባለ አካባቢ በሚገኝ አንድ የመኖሪያ ህንጻ ውስጥ የተገኘው አስከሬን ቢያንስ የሰባት ህጻናት ሳይሆን እንዳልቀረ ፖሊስ አመልክቷል። መረጃው የደረሰው በስፍራው ከሚኖሩ አንዲት ሴት ነው። ፖሊስ ይፋ ባደረገው መግለጫ እስካሁን የወንጀሉ ፈጻሚ ማን እንደሆነ አልተደረሰበትም። ቀደም ሲል በዚያ ቤት ይኖሩ የነበሩ የአርባ አምስት አመት ተከራይ ወይዘሮን ለመመርመርም እንዳልቻለ ጠቁሟል። የአሟሟታቸውን ሁኔታ ለማጣራት የሚደረገውን ምርመራ ለማከናወንም የአስከሬኑ ይዞታ እንዳስቸገረው ነው ፖሊስ የገለጸው። በዚህ ምክንያትም የምርመራ ውጤቱ ምናልባት አንድ ሳምንት ሊፈጅ እንደሚችል አስታውቋል። ጀርመን ውስጥ ከቅርብ ዓመታት ወዲህ በርካታ የጨቅላ ህጻናት ሞት ተመዝግቧል። ባለፈው ዓመት ግንቦት ወር አንዲት ሴት ሁለት ልጆቿን ገላ ማቀዝቀዣ ውስጥ መደበቋ ተደርሶበት ሶስት አመት ከስምንት ወራት እስራት ተፈርዶባታል። በጎርጎሮሳዊ 2008 ዓ ም ደግሞ አንዲት የአርባ ሁለት ዓመት ሴት አዲስ የወለደቻቸውን ስምንት ልጆች ገላ ፍርድ ቤት ቀርባለች። በህንድ ደቡባዊ ግዛት ታሚልናድ ውስጥ የወረደ ከባድ ዝናብ ያስከተለው ጎርፍ ለሀምሳ አምስት ሰዎች ህልፈት ህይወት ምክንያት መሆኑን የጀርመን የዜና ወኪል ከስፍራው ዘገበ። በተጠቀሰው ግዛት በበርካታ አካባቢዎች የጣለው ዝናብ መንገዶችን አበላሽቶ የባቡርና የአየር ጉዞን ማስተጓጎሉም ተገልጿል። ባለፉት አምስት ቀናትም በተለይ በባህር ዳርቻ በምትገኘው ኩዳሎር በኤሌክትሪክ ንዝረትና በቤቶች መፈራረስ ሰዎች መሞታቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። በጎርፉ ምክንያት መጓጓዣ በመቋረጡም በዛሬው ሁለት ትምህርት ቤቶች መዘጋታቸው ተገልጿል። በወቅቱ ያልተለመደው ከባድ ዝናብ እስከ ነገም ሊቀጥል እንደሚችል የአየር ሁኔታ ትንበያው አመልክቷል። ከፈረንሳይ የእግር ኳስ ብሔራዊ ቡድን ጋር በዛሬ እለት ለሚያደርገው የወዳጅነት ጨዋታ ፓሪስ የሚገኘው የጀርመን ብሔራዊ ቡድን ያረፈበት ሆቴል በደረሰው የቦምብ ፍንዳታ ዛቻ ምክንያት እንግዶቹ ሆቴሉን እንዲለቁ አድርጓል። ሞልቶር ሆቴል ካልታወቀ ደዋይ የቦምብ ፍንዳታ ማስፈራሪያ ዛሬ ጠዋት በሀገሪቱ አቆጣጠር ሶስት ሰዓት ተኩል ገደማ ነበር የደረሰው። የጀርመን ብሔራዊ ቡድን ተጫዋቾችና አሰልጣኞች ዛቻው ከመድረሱ አስቀድመው ለልምምድ ወጥተው እንደነበር ተገልጿል። ፖሊስ አነፍናፊ ውሾችን በሆቴሉና አካባቢው በማሰማራት የተጠመደ ቦምብና አስጊ ነገር መኖሩን ሲያጣራ ማርፈዱ ተዘግቧል። የፖሊስ ፍተሻ ሲያበቃም ቡድኑ ወደ ሆቴሉ እንደተመለሰ የአሶሲየትድ ፕረስ ዘገባ ያስረዳል። ይህ ዶች ቬለ ነው። የምሽቱን ዜና ከማጠቃለላችን በፊት አርዕስተ ዜናውን በድጋሚ ነሆ። የብሩንዲ መንግሥትና ተቃዋሚዎች የጸጥታው ምክር ቤት ያሳለፈውን ውሳኔ መቀበላቸውን ገለጹ። ምክር ቤቱ በሁለቱ ኃይሎች መካከል አስቸኳይ ውይይት እንዲካሄድና የሰላም አስከባሪ ኃይል ሀገሪቱ ውስጥ የሚሰማራበት መንገድ እንዲመቻች ጥሪ አቅርቧል። ሊባኖስ ውስጥ በደረሰ ጥንድ የቦምብ ፍንዳታ ቢያንስ አርባ አራት ሰዎች መገደላቸው ተገለጸ። ከሁለት መቶ በላይም በአደጋው ተጎድተዋል። የጀርመን ፖሊስ በአንድ ቤት ውስጥ የበርካታ ሕጻናት አስክሬን ማግኘቱን አመለከተ። ዜናው በዚሁ አበቃ።